እኔ ፖለቲከኛ አይደለሁም። እኔ አንዳች ሳይሰራ የሚያወራ ብቻ ፖለቲከኛ አይደለሁም። ሀገሪቱን እየገነባን ያለ ነው። ይህን የምናደርገው ግን በማውራት አይደለም። ሀገሪቱ እንዴት እንደገና መቆም መቻሏን አምላክ ነው የሚያውቀው። የግብፅ ፕሬዚደንት አብደልፋታህ አልሲሲ በምርጫ ዘመቻ ወቅት ስለ ራሳቸው ያሉትን ነበር ቀደም ሲል ያዳመጣችሁት። ከድሃ ቤተሰብ የመጡት የ63 ዓመቱ አብደልፋታህ አልሲሲ በጦር መኮንንነት ሙያቸው የሀገሪቱ የጦር ኃይል ዋና አዛዥ መሆን ችለዋል። በዴሞክራሲያዊ መንገድ የተመረጡት የቀድሞው የግብጽ ፕሬዝዳንት መሐመድ ሞርሲ በጎርጎሪዮሳዊው 2012 ዓ ም በጦር ኃይሉ ከስልጣን በተወገዱበትም ጊዜ አልሲሲ ዋና ሚና ተጫውተዋል። ይህ ሚናቸውም በብዙ ግብፃውያን ዘንድ ተወዳጅ ያደረጋቸው ሲሆን በ2014 ዓ ም ለፕሬዚደንትነት በእጩነት በተወዳደሩበት ጊዜ በ97 ከመቶ የምራጭ ድምፅ ማሸነፍ ችለዋል። በተለይም በምርጫው ዘመቻ ወቅት ለሴቶች ያሳዩት ክብር የሴቶችን ድጋፍ አስገኝቶላቸዋል። መሐድሽ ፈዛ ልምስሪይን እኛ እያለን ግብፃውያንን ማንም አያሸብርም። ይህ ሲሆን ዝም ብለን ከማየት ብንሞት ይሻልናል። ምክንያቱም ሰው አክባሪነትና ጀግንነት የሚታወቀው ማንም በተለይም ሴቶች እንዳይፈሩ ስታደርግ ነው። በግብፅ መንግስት ውስጥ በአሁኑ ጊዜ ስልጣን ላይ ያሉት ሴቶች ቁጥር ስድስት ሲሆን ሀገሪቱ ከአሁን ቀደም ይህን ያህል ሴቶች ባለስልጣናት ኖረዋት አያውቁም። እንደ ብዙዎቹ ግብፃውያን አብደልፋታህ አልሲሲም ሃይማኖተኛ ናቸው። ከቁርአን መጥቀስ ይወዳሉ። ይሁን እንጂ ከሃይማኖታዊ ተቋማት ጋር ግልጹን ክርክር በመፍጠር የእስልምና እምነት ዘመናዊ የሚሆንበት ተሃድሶ እንዲደረግ ጠይቀዋል። በ2015 ዓ ምሕረትም አልሲሲ ወደ ኮፕት ኦርቶዶክስ ቤተ ክርስቲያን በመሄድ በገና በዓል ስርዓተ ጸሎት ላይ ተሳትፈዋል። ይህን ከእርሳቸው በፊት የነበረ አንድም የግብፅ ፕሬዚደንት አድርጎት አያውቅም። ምዕራቡ ዓለም፣ ጀርመን ጭምር አልሲሲን ለግብፅ መረጋጋት እንደ ዋስትና ይመለከቷቸዋል። ይህ የምዕራባዊው ዓለም አመለካከት ታዳ ፕሬዚደንቱ ግብፅን በመጀመሪያው የሥልጣን ዘመናቸው በጠንካራ እጅ እንዲመሩ አመቺ ሁኔታ ፈጥሮላቸዋል። ለሚሰነዘርባቸው ትችት ግብፃዊው ፕሬዝደንት አልፎ አልፎ የሚሰጡት መልስ ምን ያህል ትችት መቀበል እንደሚከብዳቸው የሚያሳይ ሲሆን፣ አንድ የምክር ቤት እንደ ራሴ የነዳጅ ዋጋን ለመጨመር የተያዘውን እቅድ ወደ ሌላ ጊዜ እንዲገፉት በጠየቁበት ጊዜ አልሲሲ ቀጥሎ የሰጡት የቁጣ መልስ ይህን እንዳረጋገጠ ምሳሌ ሊታይ ይችላል። ስማ እናንተ፣ ለመሆኑ ይህን ጉዳይ በሚገባ ተመልክተዋልን? ምን ማለት ነው? ስለዚህ እየተነጋገራችሁበት ያለውን ጉዳይ ትረዱታላችሁን? እያሰብክ ነው ወደ ሌላ ጊዜ ግፋ የምትለኝ? ይህ መንግሥት እንደገና ጠንክሮ እንዲቆም ትፈልጋለህ? ሰማ። በ2011 ዓ.ም በሀገሪቱ የኢኮኖሚ ቀውስ በተከሰተበት ጊዜ አልሲሲ የዓለም አቀፉ የገንዘብ መርህ ድርጅት አይ.ኤም.ኤፍ ቀደም ሲል እንዲወሰድ አቅርቦት የነበረውን ተሃድሶ በተግባር ተርጉመዋል። እርግጥ ይህ እርምጃቸው የሸቀጦችን ዋጋ ቢያስወድድም የሀገሪቱን ምጣኔ ሀብት ግን ተፎካካሪ ማድረጉ ይታወሳል። ከዚህ በተጨማሪም የግብፁ ፕሬዚደንት የስዌዝ ቦይን የማስፋትና አዲስ መዲና መቆርቆርን የመሳሰሉ ግዙፍ የግንባታ ፕሮጀክቶችን አነቃቅተዋል። ይህ ሁሉ ታዲያ በአልሲሲ ደጋፊዎች አስተያየት በተግባር በሚያምን ፕሬዝደንት የምትመራው ግብጽ ወደፊት በመገስገስ ላይ መሆኗን ያሳያል።